በአሜሪካና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት እንደሚያስደስታቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ ገለጹ። አምባሳደሯ ይህንን የገለጹት በቅርቡ በሰሜን ኢትዮጵያ ያደረጉትን ጉብኝት ጨርሰው ወደ አዲስ አበባ ከተመለሱ በኋላ ነው። ይህንኑ ጉብኝታቸውን መነሻ በማድረግ ባልደረባችን በትረስልጣን አነጋግሯቸው ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል። በትረ ሥልጣን ለአምባሳደሯ በቅድሚያ ያቀርበላቸው ጥያቄ ዘንድሮ በኢትዮጵያ አገር አቀፍ የፓርላማ አባላት ምርጫ እንደሚካሄድ የምርጫ ቦርድ ገልጿል። ለመሆኑ ዩናይትድ ስቴትስ የኢትዮጵያን የዲሞክራሲያዊ ስርዓት ሂደት እንዴት ትገመግመዋለች? የሚል ነበር። በመጀመሪያ የሁለትዮሽ ግንኙነታችን ሶስት ምሰሶዎች እንዳሉት መግለጽ እፈልጋለሁ። እያንዳንዱ ራሱን ችሎ ነው የሚቆመው። ይሁንና አንዱ ሌላውን ይደግፋል። ኢኮኖሚያዊ እድገት፣ የአካባቢው ሰላምና ጸጥታ፣ ሌላው ደግሞ ዲሞክራሲ፣ መልካም አስተዳደርና ሰብአዊ መብት ናቸው። እንደምታውቀው በየጊዜው ተገናኝቶ የሚወያይ የሥራ ቡድን አለን። ከመንግሥት ጋር ተገናኝተን በዲሞክራሲ በመስተዳድርና ሰብአዊ መብቶች ዙሪያ ተወያይተናል። ኢትዮጵያ በግንቦት ውስጥ የፓርላማ አባላት ምርጫ እንደምታስተናግድ ስላወቅን ደስተኞች ነን። አምባሳደር ፓትሪሺያ ሃትስላክ የግንቦቱ የኢትዮጵያ የፓርላማ አባላት ምርጫ ነጻና ፍትሐዊ ይሆናል የሚል እምነት አለውት ተብለውም ተጠይቀዋል። ግልጽና ነጻ የሆነ ምርጫ ይካሄዳል ብለን እናምናለን። ተቃዋሚዎችም ይሳተፉበታል ብለን እንጠብቃለን። መንግስትን የሚተቹ ወገኖች ኢህአዴግ መድራሹ መንግስት የአገሪቷን ኢኮኖሚ አስተዳደሩንና መገናኛ ብዙሃኑን ሙሉ በሙሉ ተቆጣጥሯል ሲሉ ይከሳሉ። እርስዎ ወደ ኢትዮጵያ ከተመደቡበት ጊዜ ወዲህ እነዚህ ሁኔታዎች ለውጥ ይታየባቸዋል ወይ ተብሎ ለቀረበላቸው ጥያቄ አምባሳደሯ ሲመልሱ፣ እኔ እስከሚገባኝ ነገሮች ለውጥ እያሳዩ ነው። ማወቅ ያለብን ደግሞ ሁሌ ነገሮች ፍጹም አለመሆናቸውን ነው። እኛም ሁሌ መንግስትን የምናበረታታው የፖለቲካ ምህዳሩን ማስፋቱን እንዲቀጥል ነው ብለዋል። የአሜሪካው ፕሬዚደንት ባራክ ኦባማ ስልጣን ላይ እያሉ ኢትዮጵያን ያልጎበኙበት ምክንያት አሜሪካ ከኢትዮጵያ ጋር በዲሞክራሲና ሰብአዊ መብቶች ዙሪያ ልዩነት ስላላት ነው የሚሉ ተንታኞች አሉ። እርሶ በዚህ ይስማማሉ ወይ የሚል ጥያቄም የቀረበላቸው አምባሳደር ፐትሪሻ ሀስላክ ሲመልሱ ይህ ትክክል አይደለም። አባባሉ ከኢትዮጵያ ጋር ያለን ግንኙነት ከሚገለጽባቸው ምሰሶዎች በአንዱ ላይ ብቻ ያተኮረ ነው። ፕሬዚዳንቱና ሌሎች ከፍተኛ ባለሥልጣኖች ከኢትዮጵያ አቻዎቻቸው ጋር በተለያዩ መድረኮች በሚገናኙበት ጊዜ ዲሞክራሲና ሰብአዊ መብቶችን እያነሱ ይነጋገራሉ። ስለዚህ ፕሬዝዳንት ኦባማ ወደ ኢትዮጵያ ያለመሄዳቸው ከጠቀስከው ምክንያት ጋር ምንም ግንኙነት የለውም። አምባሳደር ሀስላ ካክለው ሚስተር ኦባማ የአሜሪካ ሴናተር በነበሩበት ጊዜ ኢትዮጵያን መጎብኘታቸውን ገልጸዋል። ይሁንና አሁን ፕሬዚደንቱ የሥራ ጫና ስላለባቸው ብቻ ነው ኢትዮጵያን የመጎብኘት እድል ያላገኙት ብለዋል። አሜሪካ ለኢትዮጵያ በየአመቱ ከሰባት መቶ እስከ 800 ሚሊዮን ዶላር እንደምትሰጥ ይገለጻል። ይህ በእንዲህ እንዳለ ሲፒጄ በቅርቡ ባወጣው መግለጫ ኢትዮጵያ 18 እና 19 የሚሆኑ ጋዜጠኞችን በማሰር ከአፍሪካ ቀዳሚ ስፍራ እንደያዘች በሪፖርቱ ገልጿል። አሜሪካ ኢትዮጵያ ውስጥ ያለው የሚዲያ ነፃነት እንዲሻሻል የምታደርገው ጥረት ካለ ተጠይቀው ሲመልሱ ከመንግሥት ጋር በምናደርጋቸው ውይይቶች ከሚነሱ ጉዳዮች መካከል የአሜሪካ እሴት የሆነው የሚዲያ ነፃነት ጉዳይ አንዱ ነው። የታሰሩት ጋዜጠኞች በኢትዮጵያ ሕግ መሠረት ፍትሕ እንዲያገኙ መንግሥትን ጠይቀናል። ጠበቃ የማማከርና የይግባኝ መብታቸው እንዲከበርላቸው ቤተሰቦቻቸውም በእስር ቤት እየገቡ እንዲጎበኟቸው ጭምር ጠይቀናል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ፔትሪሻ ሐስላክ አስረድተዋል። በአሜሪካና ኢትዮጵያ መካከል ያለውን ስትራቴጂያዊ ስምምነት በተመለከተ ለቀረበላቸው ጥያቄ የመለሱት አምባሳደር ሐስላክ ኢትዮጵያ በርከት ባሉ የመንግስታቱ ድርጅት የሰላም ማስከበር ስራ ትሳተፋለች። በአሁኑ ወቅት ደግሞ ኢትዮጵያ በሶማሊያ፣ ደቡብ ሱዳንና ዳርፉር ሰላም አስከባሪ ኃይል ልካለች። እኛም ለኢትዮጵያ ሰራዊት መገልገያ መሳሪያዎችን እናቀርባለን፣ የሶማሊያ ጦርን በማሰልጠን እገዛ እናበረክታለን ይላሉ አምባሳደሯ። ተንታኞች ግን አሜሪካ ከኢትዮጵያ ጋር ያላት ግንኙነት ሁለት መልክ ያለው ነው። በአንድ በኩል ኢትዮጵያ በዓለም አቀፍ ጸረ ሽብሩ ጦርነት እንድትረዳት ስለምትፈልግ በዲሞክራሲና ሰብአዊ መብቶች ዙሪያ እንዲሁም የፖለቲካ ምህዳሩ ለተቃዋሚዎች እንድታሰፋ ልትገፋት አትፈልግም። ይላሉ አምባሳደር ሀስላክ ከዚህ ግምገማ ጋር ይስማማሉ ወይ? እንዳውም አልስማማም። አስቀድሜ እንደ ገለጽኩት ግንኙነታችን ሶስት ምሰሶዎችን መሠረት ያደረገ ነው። ሶስቱም የተለያዩ ግን የሚደጋገፉ ናቸው። ኢኮኖሚያዊ እድገት፣ ዲሞክራሲና ሰብአዊ መብት ሰላምና ጸጥታ። በዚህ አፍሪቃ አካባቢ ለምናደርገው የሰላምና ጸጥታ ማስከበር ተግባር ኢትዮጵያ ታስፈልገናለች። ኢትዮጵያ በዚህ አካባቢ ለምታደርገው ሰላምን የማስከበር እና የማረጋገጥ ስራ ሙሉ በሙሉ ድጋፋችንን እንገልጻለን። ስለዚህ ከጠቀስከው ጋር ምንም ግንኙነት የለውም። አምባሳደር ፐትሪሻ ሀስላክ በቅርቡ በትግራይ ክልል ያደረጉትን ጉብኝት አስመልክተው ሲናገሩ በመቀሌ ሽሬና አክሱም መዘዋወራቸውን የግሉ ዘርፍ በእርሻ መስክ የሚያደርገውን ሥራ ማየትና መስማት የተሳናቸው ሰዎች ያሉበትን ስፍራ እንዲሁም ለተማሪዎች የወተት አቅርቦት ለማመቻቸት በተካሄደው ስብሰባ መሳተፋቸውን ገልጸዋል። ከኤርትራ ጋር በሚያዋስነው የድንበር አካባቢ በተከፈቱት የኤርትራ ስደተኞች ካምፖች ጉብኝት ማድረጋቸውንም የገለጹት አምባሳደር በተለይ እጅግ ያዘኑት የኤርትራን ድንበር አቋርጠው የሚሰደዱት እጅግ ብዙ ሕፃናትና ልጆች በማየታቸው መሆኑን ጠቅሰዋል።